የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በየቀኑ ከሚስ ሶስት ሰዓት እስከ አራት ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይቤሪያ አድርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ ወይም ደግሞ ቀዳማዊ ኃይለሥላሴ ሊጎበኙ መጡ ጊዜ በቀጥታ በጀርመን በኩል ወይም በቀጣ ወደ አዲስ አበባ ይላካል። አየር ሰንጥቆ ሞገድ አሰባብሮ ይደመጥ የነበረው ይህ ድምፅ ሕዝብ የተሰበሰበበትን አዳራሽ በሚያስገመግም ንግግር ይሞላ የነበረው ያለዛ የተላበሰ አሁን ያደመጥነው ድምፅ ዳግም ላይ ሰማ ጸጥ ብለዋል። አስተማሪ ጋዜጠኛ፣ ዲስኩረኛ ተሾመ ዋጋው አርፈዋል። ፕሮፌሰር ተሾመ ገብረ ሚካኤል ዋጋውን እንዘክራለን። የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት ተራራዎች ተመስሎ፣ ሳይንቲስቶች ምን ብለዋል፣ ፈላስፎች ምን ብለዋል፣ የሃይማኖት ሰዎች ምን ብለዋል። ትልቁ ነገር ያነሳሳኝ ሰው የመሆን ነገር ታላቅ ነው። መልስ የለውም ልንለው ስለማንችል ፍጡር እስከሆንን ድረስ ፈጣሪ እስካለ ያን የነገረንንም ይዘን እንሄዳለን የሚል ምልከታ በውስጡ አለው። ሰባኪ ወንጌል ሊቀማምራን ቀሲስ ዶክተር ዘበነ ለማ ይባላሉ። ምንትኑ ውእቱ ሰብ፣ ሰው ምንድን ነው? አወያይተናቸዋል። የራዲዮ መጽሔት ዋናው ማጣፈጫ አልተዘነጋም። የንጉሥ የአክሊሉን ቅንብር ማለታችን ነው። ንጉሡ ታምሬ ፕሮግራሙን እየመራ እኔ አዲሱ አበበ፣ እኔም አሉላ ከበደ እስከ አራት ሰዓት አብረናችሁ እናመሻለን። ዜናው ተደምጦ እንዳበቃ እንመለሳለንና ቀጠሮ እንዳታፈርሱ ጠብቁን። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ዜናውን የማሰማችሁ ሰለሞን አባተ ነኝ። አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ዛሬ በባሕር ዳር ላይ የጠራው ሕዝባዊ ስብሰባ በመግቢያውና ውስጥም በተፈጠሩ ሁከት መስተጓጎሉ ተገልጿል። የባሕር ዳር ሪፖርተራችን አስቴር ምስጋናው እዚያው ነበረች። በስልክ አገኝቻት አገኝቻታለሁ። እንደምን አመሸሽ አስቴር? እንደምናምሽ፣ ሰለሞን እግዚአብሔር ይመስገን። ዛሬ ነበርሽ ስብሰባ ተጠርቶ በነበረበት ቦታ ላይ? አዎ ዛሬ እንግዲህ ጠዋት ሁለት ሰዓት ተኩል ነበረ የአርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ከሰሞኑ በማስታወቂያና በመጥሪያ ወረቀቱ በባህር ዳር ከተማ ለሚያካሄደውን ህዝባዊ መድረክ ና አስመልክቶ ጥሪ ሲያካሄድ ነበር። እኔም እንግዲህ ሁለት ሰዓት ተኩል አካባቢ በቦታው ተገኝቼ ነበር። ግን በቦታው ሲደርስ ምንድነው የተፈጠረው? በርካታ ወጣቶች በር ላይ ነበሩ። ብዙ ሰዎች ደግሞ እንዲሁ አዳራሽ ውስጥም የገቡ ነበሩ። እኔ በር ላይ ስለነበርኩ በርካታ ወጣቶች እንገባለን፣ አክሰቡም በሚሉ ውዝግብ ውስጥ ከልዩ ኃይል ፖሊስ ጋር እየተወዛገቡ ነው የነበረው። ጥቂት እንደቆየ ቶክስ ተጀመረ። ቶክሱን ማን እንደተኮሰ? እከሌ ነው ብሎ ለመናገር በጣም የሚከብድ ነበረ። ጠዋቱኑ ነው ይሄ ነገር የተፈጠረው? አዎ ሦስት ሰዓት አካባቢ ይሆናል። ግቡ አትገቡም የሚለውን ችግር ምን እንዳመጣው ምናልባት ጠይቀሽ ያገኘሸው መረጃ አለ? ሰው ስብሰባ ላይ እንዲገኝ ከተጠራ ለምንድን ነው ትገባላችሁ አትገቡም የሚል ንግግር ውስጥ የተገባው? በርካታ ወጣቶች ባነር ይዘዋል። በባነሩ ላይ የነበረው ጽሁፍ ደግሞ አርበኞች ግንቦት ሰባት አማራን አይወክልም የአማራ ጠላት ነው የሚል ባነር ይዘው ነበር የመጡት እና ተለይቶ ነበር መሰል፣ የሚገቡ ሰዎች በጥሪ የተጠሩ ሰዎች። እኔም የጥሪ ወረቀት ደርሶኝ ነው ለመግባት የሄድኩት እና በዛ መካከል ደግሞ በርካታ ወጣቶች የሚናገሩት ነገር ነበር። አይወክልም እያሉ የተቃውሞ ድምፅ እያሰሙ ስለነበረ ለዛ ነው አስገቡን፣ ትገባላችሁ የሚል ምዝግብ ውስጥ የገቡት። እነዚህ ወጣቶች ከከተማው የተሰበሰቡ ናቸው ወይስ የተደራጁ ነበሩ? አብሯቸው ያለ ሀይል ነበረ። የከተማ ወጣቶችም አሉ። እንደገና ደግሞ የአርበኞች ግንቦት ሰባት የሰራዊት አባላት የነበሩም ነበሩ። እሺ እና አንዳንዶቹ ታጥቀው ሁሉ የመጡ አሉ። የጦር መሳሪያ ሁሉ ይዘው የመጡ ሰዎችም ነበሩ እንዳየሁት። ይሄ ተኩስ ሲከፈት የመንግስት ኃይሎች ነበሩ ቦታው ላይ? አዎ፣ ልዩ ኃይሎች ልዩ ኃይል ፖሊስ ክልል ምክር ቤቱ አካባቢ ነበሩ። እና ምን እርምጃ ወሰዱ? የሰጡት ምላሽ ነበር እዛ ቦታ ላይ ተኩስ በተከፈተበት ወቅትም ይሁን ግርግር በተነሳበት ጊዜ? አይ ምንም የሰጡት ነገር የለም። የተያዙ ሰዎች አሉ እሱን አላጣራሁም። ጸጥታ ኃይል አካላት ስልክ ለመደወል ሞክር የነበረ ማግኘት አልቻልኩም። በነገ ዘገባ ያጣራል። የደረሰ ጉዳት ይኑር አይኑር የምታውቂው ነገር አለ እጅሽ ላይ? በህይወት በአካል በንብረት ከአሁን ድረስ የደረሰ ጉዳት የታወቀ ነገር የለም በሰውም በንብረትም ላይ ይሄ ጉዳት ደርሷል ብሎ ለመናገር እንግዲህ የክልሉን መንግስት እስካሁን ምንም የሚያደው ነገር የለን፣ የታወቀ ነገር የለን እና መጨረሻ ላይ እስቲ ምን ሆነ ንገረኝ። ስብሰባው ምን ሆነ ውስጥ እንግዲህ የመድረኩን መጀመር እየተጠባበቁ የነበሩ ሰዎች ነበሩ። በኋላ ግን በርካታ ወጣቶች ገብተው ስብሰባው አይካሄድም ብለው እንደረበሹ እዛ የነበሩ የአይን እማኞች ገልጸውልኛል። ስብሰባው ታድመናል። እናም ብዙ ሰው ቁጭ ብለው ገብቶ እያለ ወጣቶች ትንሽ ናቸው ወጣቶቹ፣ ብዙ አይደሉም። የዶክተር ብርሃኑን ፎቶግራፍ ዘቅዝቀው ያበበ ገላውን ፎቶ ወደ ላይ አድርገው ገቡ። ከመግባታቸው በፊት እነዚህ የግንቦት ሰባት አስተባባሪዎች አንዳንድ ሰዎች አሉ መሰል፣ እኛ በውል አናውቃቸው። ይግቡ ተዋቸው በቃ። ምክንያቱም ልጅነታችን ውበታችን ነው በሀሳብ ስለሆነ የምንነጋገሩ ይግቡ ብለዋል። ሲናገሩ ሰማኋቸው። ሲገቡ እንዳለ ወጣቶች ስለሆኑ ዝምሮ ጩኸት ቤቱን አስተጋቡት። ሌባ ድርጅት ነው ይውጣ! ለምን ለሌባ ድርጅት ትሰበሰባላችሁ? ፖስተሮቹን የእነሱን በት ነው አንዱንም ከእነሱ ላይ መለጠፍ ያንን ሸፍ ነው፣ እንደገና ሌላኛውን ደግሞ የእነሱን እያወሩ ሌላውን ነው። አንቺ አይተሻል ራስሽ፣ ያንን ወደ ውስጥ መግባት ችለሻል? ውስጥ አልገባሁም፣ ውጭ ነው የነበርኩት። ቶክስ የነበረበት ቦታ ላይ ነው የነበርኩት። እሺ እንግዲህ አስቴር እንደምትነግርኝ ጠለቅ ብለሽ እየሰራሽ ነው። በዚህ ታሪክ ላይ ና ነገ ዘርዘር ያሉ መረጃዎችን ይዘሽ ትመለሻለሽ ብለን እንጠብቃለን። አመሰግናለሁኝ ለዛሬው። እሺ፣ እኔም አመሰግናለሁ ሰለሞን። በዚሁ ስብሰባ ቦታ አቶ አንዱ አለም አራጌና የሰማያዊ ፓርቲ ሊቀመንበር አቶ የሸዋሳ ሰፋም እንደነበሩ ታውቋል። ሰላማዊ ሰልፍ የማካሄድ ሐሳብ ተንጸባርቆ የነበረ ቢሆንም በአዳራሽ ውስጥ የተገኙት ሰዎች ተነጋግረው ሐሳቡን መሰረዛቸው ተነግሯል። ባህር ዳር ውስጥ ከዚያ ያለፈ የጸጥታ ችግር የሌለ መሆኑን፣ ይሁን እንጂ የከተማይቱ ዋና ዋና መንገዶች በፖሊስ ሲጠበቁ መዋላቸውን አስቴር ምስጋናው አክላ ነግራኛለች። በሌላ በኩል ደግሞ ከዚያው ከባህር ዳር የደረሰኝ ሌላ ዜና አለ። የኢትዮጵያ ንግድ ባንክ በመላ ሀገሪቱ ያሉ ተፈናቃዮችን ለመርዳት ከለገሰው መቶ ሚሊዮን ብር ለአማራ ክልል የተመደበውን አራት ሚሊዮን ሰባት መቶ ሺህ ብር እንደማይቀበል በክልሉ ምክትል ፕሬዚደንት የሚመራው የተፈናቃይ ወገኖች የገቢ አሰባሳቢ ኮሚቴ ገልጿል። አስቴር ተጨማሪ አላት። የክልሉ የገቢ አሰባሳቢ ኮሚቴ ሰብሳቢ አቶ አገኘው ተሻገር ዛሬ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት የኢትዮጵያ ንግድ ባንክ ሀምሳ በመቶ የሚሆነው ደንበኛው በአማራ ክልል ውስጥ የሚገኝና ጠንካራ የንግድ አጋሩም ነው። ሆኖም ግን ከዘጠና ሺህ በላይ ተፈናቃዮች ባሉበት ክልል የለገሰው አራት ነጥብ ሰባት ሚሊዮን ብር የክልሉን ህዝብ የማይመጥን ደንበኛውንም የናቀ ነው ነው ያሉት። የአማራ ክልል ህዝብ እና የአማራ ክልል ተፈናቃዮች ከኢትዮጵያ ንግድ ባንክ በጣም ከፍተኛ የሆነ ተስፋ ነበራቸው። የተሻለ ድጋፍም ያደርጋል ተብሎ ነው ታስቦ የነበረው። በአብዛኛው የአማራ መንግስት ሰራተኛ የሚቆጥበው ገንዘቡን የሚያስቀምጠው ደሞዝ የሚከፍለው የክልሉ የልማት ድርጅቶች ሀብት የሚንቀሳቀሰው በኢትዮጵያ ንግድ ባንክ ነው። ስለሆነም ከባንኩ ጋር ካለን ስስር አንጻር እኛ ከኢትዮጵያ ንግድ ባንክ የእውነት ለመናገር አራት ሚሊዮን ብር አንጠብቅም። ስለሆነም ባንኩ ድጋፍ ለማድረግ ያደረገውን ተነሳሽነት አድንቀን ስናበቃ ለአማራ ክልል ህዝብ የገባው ቃል ግን ከባንኩ ከምንጠብቀው አንጻር እና ባንኩ በአማራ ክልል ህዝቦች ካለው ስም አንጻር የሰጠው ድጋፍ እጅግ አነስተኛ ከመሆኑ ጋር ተያይዞ የድጋፍ አሰባሳቢ ኮሚቴው ይህንን የኢትዮጵያ ንግድ ባንክ ቃል የገባውን ገንዘብ የማይቀበል መሆኑን በዚህ አጋጣሚ መልእክታችን ለማስተላለፍ እንሞክራለን። የኢትዮጵያ ንግድ ባንክ በሀገር አቀፍ ደረጃ ለተፈናቃይ ወገኖች የሚውል የመቶ ሚሊዮን ብር ድጋፍ የለገሰ ሲሆን ከዚህ ውስጥ ለሶማሌ ክልል ከ35 ሚሊዮን ብር በላይ፣ ለኦሮሚያ ክልል ከ33 ሚሊዮን ብር በላይ፣ ለአማራ ክልል 47 ሚሊዮን፣ ለትግራይ ክልል ደግሞ 39 ሚሊዮን ብር የለገሰ ሲሆን ለሌሎች ክልሎችም መለገሱን የሀገር ውስጥ የመገናኛ አውታሮች ሰሞኑን ዘግበውታል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር። አመሰግናለሁ አስቴር ለዘገባው። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ደቡባዊ የአፍሪካ ሀገሮች ላይ በማዕበል አመጣሽ ዝናብ ምክንያት በደረሰው መጠነ ሰፊ ጎርፍ አደጋ የሞተው ሰው ቁጥር ከሰባት መቶ መብለጡን የተባበሩት መንግስታት ድርጅት አስታወቀ። የበለጠው ጉዳት በደረሰባት ሞዛምቢክ ከአራት መቶ በላይ ቁጥር ያለው ሰው ሞተዋል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ዊልያም ባር ከልዩ መርማሪው ሮበርት ማለር የደረሳቸውን ባለፈው ፕሬዚደንታዊ ምርጫ ሩሲያ እጇን አስገብታ እንደሆነ ሲካሄድ የነበረ ምርመራ ሪፖርት አጭር ጭማቂ ዛሬ ለሀገሪቱ ከፍተኛ እንደራሴዎች ያቀርባሉ ተብሎ እየተጠበቀ ነው። በዩናይትድ ስቴትስ የሚደገፉት የሶርያ ዲሞክራሲያ ኃይሎች ነፃ ያወጡትን የመጨረሻውን የእስላማዊ መንግስት ቡድን ይዞታ አካባቢ እያጸዱ መሆናቸው ተገለጸ። የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ አዲሱና ወደ አሉል አልመልሳችሁ። የራዲዮ መጽሔት ጀመረ። መዝገብ ላይ ስሟን የጻፉላት በታሪክ በጥበብ የተዘመረላት በሰማያዊ ክብር አስውበው የሳሏት አስተዋይ መሪዎች ንቁ ልጆች ያሏት ነገ ማንነቷን ተገፋ ተጥላ ተረት እንዳትሆን ነበረች ተብላ ጊዜው ሊያሳስበን በራፉን አንኳኩቷል። የመንቅያ ደወሉ ከጮኸ ሰንብቷል። መሪና ተመሪ ከእንቅልፉ ካልነቃ ራዕይ አይኖርም ለአገር የሚበቃ። ኢትዮጵያ የምትባል ታላቅ የሰው አገር ልጆች እንደሌሏት ያለ ሰው እንዳትቀር ማንቃትና መምከር መነሳት አሁን ነው። የኢትዮጵያዊነት ልኩ የሚታወቀው ወደ ውርደት ጉዞ ጥድፊያው አይሎብን ከአንድነት ይልቅ ክፍፍል በልጦብን በጎሳ በመንደር አንሰን እንጣላ ማንነታችንን ለውጠን በሌላ ከገደሉ አፋፍ ላይ ገስጾ የሚመልስ ኢትዮጵያን ደግፎ እንባዋን የሚያብስ አሁን ነው የሚያሻን ተው የሚል መሪ፣ ገስጾ የሚመክት የአፍራሾችን ጥሪ። ወደ በጎ አቅጣጫ ወደ ቀናው መንገድ ህዝብን አነቃቅቶ አስተካክሎ የሚያስኬድ በቤተ ክህነት በቤተ መንግስቱ መሪዎች ይነሱ፣ ይታወጅ እውነቱ። አንድ አገር ነው ያለን፣ ሰፈር አይለየንም። ነግተን ካልጠበቅ ነው ነገ አይኖረንም። ለመላው ጥቁር ህዝብ ለአፍሪካዊ ሁሉ አራያ የሆነች ለነጻነት ድሉ ያችን ብርቅዬ አገር እንዳን በታትናት፣ በዘር አንከፋፍላት የሁሉም እናትናት ናት። ነቅቶ የሚያነቁ መሪዎች ይብዙልን፣ ህመሙ አበርትቷል አገር ያክሙልን፣ ሁከት ያጠቃውን ትውልድ ያስታርቁልን። እኛ ሁላችንም አንድ ሕዝብ አንድ ነን፣ ኢትዮጵያ በሚል ስም በቃሉ የታተምን ነን። በከሰረ ሐሳብ በጎሳ እየለኩ አገር ትፍረስ ብለው ጥላቻ የሚሰብኩ ከእኛ ጋር አይቆሙም ማለቅ አምላክም አይደሉ፣ ማስተዋል ስጣቸው ፍቅር እንዲያበቅሉ። እናዝናለን እንጂ አንደናገጥም፣ የዘረኝነት ድምፅ ከኢትዮጵያ አይበልጥም። ግን መንቃት ያስፈልጋል፣ ጸንቶ መተባበር አንድነት ጠንክሮ ስሟ እንዲከበር። ብዙ ሺህ ዓመታት በጽናት ኖራለች፣ ደማቅ ነች ኢትዮጵያ ሁሌም ታበራለች። ኢትዮጵያ ለዘላለም ትኖር። ገጣሚው ቤተኛችን ቴዎድሮስ አበበ ነው። ቴዎድሮስ አበበ እናመሰግናለን። ስለ መምህር መጽሐፍ አስተያየት ከሰጡት መካከል ቴዲም አንዱ ነበርና ከሌላው እንግዳ ጋር ወደ ኋላ ይመለሳል። አንዳንድ ነገሮች ብዙ ያስገርሙኛ አንዳንድ ነገሮች ብዙ I'm አንድ ቀን አለ፣ የቀን አጋጣሚ አስመስሎ የሚያሳይ ሁሉንም ተስማሚ አንዳንድ ቀን አለ፣ ከቀኖች ቀፋፊ በማይረባ ምክንያት ስሜት ና አንዳንድ ሰው አለ በገዳሚያበራ መርዙን የሚነዛ አንዳንድ ሰው አለ፣ ቁም ነገር አዋቂ በመልካም ምባሮ ለሰው ተጨናቂ አንዳንድ ነገሮች አዲሱ የአንተም ምርጥ ዜማ ነው። አድማጮች ሳያውቅ ይቀሩ ብለ አንዳንድ ነገሮች አሉላ ላ ሲገጥመኝ አንጎራጉራለሁ። እስቲ አሁን ብለው እንዳትለልል ነበረ ወደ ቀዳሜ ዝግጅት እናቅና። አባባሉ ተለመደና ዛሬ ዛሬ ምንም አልመስል እያለን መጥቷል። ውሎ ውሎ ከቤት ኖሮ ኖሮ ከሞት የሚለውን ብሄል ማለታችን ነው። አውራ አውራዎቹን የታሪክ ምስክሮቹን እያጣን ስንሄድ ደግሞ ሞት አዲስ እንግዳና አስደንጋጭ ይሆንብናል። የራዲዮ መጽሔት ትታዘብ ስንቱን እንደ ዘከር ነው አሁን ሞት እንግዳ ነገር እየሆነብን። አሁንስ ሞትም ይሙት ያልንበትን ጊዜ የዛሬዋ ራዲዮ መጽሔት ትመስክር። ባለፈው ሐሙስ ዜናችን እንደገለጽነው ፕሮፌሰር ተሾመ ዋጋው አርፈዋል። እንደ አውሮፓ አቆጣጠር ጥር 1 ቀን 1930 ዓ ም በጎንደር ክፍለ ሀገር ደብረ ታቦር የተወለዱት ተሾመ ገብረ ሚካኤል ዋጋው ባለፈው ማክሰኞ ነው፣ በ89 ዓመታቸው ከዚህ ዓለም በሞት የተለዩት። በዩኒቨርሲቲ ኦፍ ሚችጋን የትምህርት ጉዳዮች ፕሮፌሰር ሆነው አገልግለዋል። ተሾመ ዋጋው በቀዳማ ኃይለ ስላሴ ዩኒቨርሲቲ የሳይኮሎጂ ዲፓርትመንት ሊቀመንበርና ዲን በመሆንም አገልግለዋል። ፕሮፌሰር ተሾመ ዋጋው ለተባበሩት መንግስታት ድርጅት፣ ለዓለም ባንክ እና ለኢትዮጵያ መንግስትም በአማካሪነት ሰርተዋል። ታሪካቸውን እንዲዘክሩን ታዲያ ከቅርብ ጓደኞቻቸው አንድ እንግዳ ጋብዘናል። ሳሳፍ ዌስተርን ሚቺጋን ዩኒቨርሲቲ አስተማሪ ነኝ። የኢኮኖሚክስ ነው ሞስትሊ፣ በአፍሪካ ምንም ላይ እሰራለሁ። ፓስተር ጥሩነህ ወልደ ስላሴ እባላለሁ ሰባተኛ ቀን አድቨንቲስት ቤተ ክርስቲያን ፕሬዚደንት ሁኜ አገልግዬ አሁን በጡረታ ላይ ነው ያለሁት። አብዛኛውን እድሜም ከትምህርት ጋር በተያያዘ ነው ያሳለፉት። እንግዲህ የሁለታችሁንም ለትቡቁ አመሰግናለሁ። ፕሮፌሰር ሲሳይ ከእርስዎ ልጀምር ለረዥም ዓመታት የሙያ አጋሮ የነበሩት ወዳጆ ፕሮፌሰር ተሾመ ዋጋው በዚህ በዩናይት ስቴትስ በተለምዶ አጠራር በሚታወቁበት እርሳቸውም ሲተዋወቁ ጭምር የሚጠቀሙበት አጠራር ፕሮፌሰር ተሾመ ዋጋው የቤተሰብ ስማቸው ግን በኢትዮጵያ እንደሚታወቀው የአባታቸውን ስም ጨምሮ ባለፈው ማክሰኞ በተወለዱ በ89 ዓመታቸው ከዚህ ዓለም በሞት ተለይተዋል። ፕሮፌሰር ሲሳይ ፕሮፌሰር ተሾመ ገብረ ሚካኤል ዋጋውን እንዴት እንዴት ያስታውሷቸዋል? ትውስታውን ያጋሩን እስኪ። ፕሮፌሰር ተሾመን ለብዙ ጊዜ አውቃቸዋለሁ። ዩኒቨርሲቲ ሚሽገን ፕሮፌሰር ኦፍ ሃይር ኤጁኬሽን ነበሩ ለብዙ ጊዜ ያገለገሉ ኢትዮጵያም ዲንና በማስተማርም ያገለገሉ ሰው ናቸው። ብዙ መጽሐፎች ጽፈዋል። ኢንክሉዲንግ ሀየር ኤጁኬሽን ኢትዮጵያ የሚባል በኢዝራኤል ላይም በኢትዮጵያ እንጂ አንድ አመት ሪሰርች ሰርሶ ያ መጽሐፍ አለ። በጣም ጥሩ ኢትዮጵያዊ ነበሩ። ሶስት ልጆች አላቸው፣ ሁለት ሴቶች፣ በጣም ሰብሰብ አንድ ወንድ። ማህበር አለን ኢትዮጵያ ሚሽገን ማህበር የሚባል የዛም ነበሩ፣ እንገናኛለን። ኢትዮጵያን ሀየር ኤጁኬሽን የሚባል ናይንቲን ናይንቲ ስድስት የተመሰረተ እኔም ፋውንደር ሜምበር ነበር። መጀመሪያ እሳቸው ቦርድ ቼር ነበሩ። መልካም ፓስተር ጥሩነህ፣ እርሶም ከልጅነት ወዳጆች አብሮ አደግ ጓደኞቻቸው አንዱ ነዎት፣ ወዲሁም ቤተሰብ ነዎት። እርሶስ በበኩሎ ፕሮፌሰር ተሾመን እንደምን ምን ያስታውሷቸዋል? እርሶም የሚያውቋቸው ፕሮፌሰር ተሾመ ዋጋው ምን አይነት ሰው ነበሩ? ወንድማማች ልጆች ነን። የእሱ አያት ታላቅ የሚያባታናሽ የተወለድነው በአንድ መንደር ነው። ያደግነው በአንድ መንደር ነው ፊደል የቆጠር ነውም በአንድ ትምህርት ቤት ነው እና ረጅም ትዝታ ነው ያለኝ እሱን የማስታውሰው አንደኛ የስራ ሰው ሰርቶ ደከመኝ የማይል በተሰለፈበት ስራ ሁሉ የመጣ ችግር ቢመጣ ለችግር የማይንበረከቅ ሰው ያንን የገጠመውን ችግር ዘዴ ፈልጎ አልፎ ወደ ቀጥሎ መሄድ እንጂ ወደ ኋላ የማይል ሰው ነው ትምህርትን በተመለከተ ስለ ኢትዮጵያ ትምህርት እሱ የጻፈው ያህል የጻፈ ሌላ ሰው አላየሁም። መጽሐፍቱ ገና አልታተሙም፣ ብዙዎች አሉ እና በትምህርት በጣም የሚያመን እኔም ሆነ እሱ ጊዜ ካለፈ በኋላ ነው ትምህርት የጀመርነው። ነገር ግን በትምህርት ገደብ እንደሌለው ስለሚያውቅ ከአንድ ገበሬ ቤተሰብ ተወልዶ በግብርና ይኖር የነበረ ሰው ጊዜ ካለፈ በኋላ ከዚያ ወጥቶ በአንድ ዩኒቨርሲቲ ፕሮፌሰር ለመሆን መቻል ራሱ ታሪኩ ሰውየው ማን እንደሆነ ይገልጻል ብዬ አስባለሁ። የዚህ አይነት ሰው ነበር። በተጨማሪም ወጣቱ ትውልድ እንዲማር በማስተማርም ሆነ በሬዲዮ በሚያስተላልፈው መልእክት ሁልጊዜም ለወጣቶች የሚያደፋፍር መልዕክት ያስተላልፍ ነበር። መልካም የትምህርት ጉዳይ ተነስቷል። ፕሮፌሰር ተሾመ በትምህርት ጉዳይ ላይ ያተኮሩትን ጨምሮ በርካታ መጽሐፍት ጽፈዋል። 28 ዓመታት ባስተማሩበት የሚሽጋን ስቴት ዩኒቨርሲቲ በጡረታ እስከተገለሉበት ድረስ የትምህርት ጥናት ክፍል ኃላፊ በመሆን ጭምር አገልግለዋል። ቀደም ብለው ፓስተር ጥሩነህ እንደነገሩን ከገበሬ ቤተሰብ ወጥተው ትምህርት ዘግይተው ጀምረው፣ ነገር ግን ወደ ከፍተኛ ደረጃ መድረስ የቻሉ መምህርም ናቸውና የትምህርትን ጉዳይ ጠበቅ አድርገው በተለየ ስሜት ይከታተሉ እንደነበር የትምህርት ጉዳይም የሕይወታቸው ትልቁ አካል እንደነበር የሕይወት ታሪካቸው ያስረዳል። አሁንም እስኪ በአንድ ወቅት እርሳቸው በአንደበታቸው የነገሩኝን እናስቀድምና ስለ ትምህርት ሙያና ጥናት እንነጋገራለን። ፕሮፌሰር ሲሳይ እስኪ እርስዎ የሚንገሩን ቀደም ብለው በፓስተር ጥሩንህ እንደ ሰማ ነው ሁሉ ስለዚህኛው የሕይወታቸው ክፍል የሚያውቁትን ሌሎችም የትምህርት ዕድል እንዲያገኙ የሠሩት ሥራ ካለ እርሱን ጨምረው ልክ ነው። ብዙ ነው። በትምህርት በጣም ዋጋ ይሰጣል። በጣም ሲሪስ ሲሪየስ ምሁር ናቸው። በኢትዮጵያ ትምህርት ለምሳሌ በከፍተኛ ትምህርት ላይ መጽፉ አለኝ። ሌላም ትምህርት ከቸርች ጀምረው መርምረዋል። ከኢትዮጵያ ትምህርት ቤት እና ብዙ ደግሞ ሰዎች ኢንፍሉወንስ አድርገዋል በኤጁኬሽንም ብዙም ተማሪዎች በሳቸው ምክንያት የመጡ አሉ። ም ዘመዶች በጣም ሰክሰስፉል የሆኑ አሉ። በትምህርት ሙያው የእርሳቸውን ፈለግ የተከተሉ ዛሬ በትምህርት ሙያ ተሰማርተው ያሉ በቅርብ ስራ ላይ የሚያውቋቸው ይኖር ይሆን? አሉ አዲስ አበባ ዩኒቨርሲቲ ኮሌጅ ኦፍ ኤጁኬሽን ለጊዜው ልምባል አስታውስ አሉ። እስኪ ደግሞ ጠባያቸውን ይግለጹልኝ ፕሮፌሰር ሲሳይ እንደ ወዳጅ እንደ ጓደኛ የሚያውቋቸው ፕሮፌሰር ተሾመ ምን አይነት ሰው ነበሩ? በጣም ሂመረስም ናቸው ያስቁሃል። ከጆክ ጋር ነው ግን ሲሪየስ ሰው ናቸው። በጣም ዲሲፕሊን አላቸው። ለምሳሌ እንግዲህ ሰማኒያ ዘጠኝ ወደ ዘጠና ሆነዋል እድሜያቸው። ዘጠናም ሊሆን ይችላል። ሰማኒያ ዘጠኝ ነው ይባል መሆርም ሊሆን ይችላል። ብዙ ጊዜ ኖረዋል በጤና ብዙ ጊዜ የማስታውሰው ዩኒቨርሲቲ ሚሽገን ይዋኙ ነበር። ኤቭሪ ዴይ ዋና ያዘወትሩ ነበር። አዎ። እኔም እርሳቸውን አዳር አድርጌ አሁን እንጀመርኩ በእርሳቸው አርአያነት እርሶም ወደ ዋናው ገብተዋል። ችግሩም እና እንደዚያ ያደርጉ ነበር። ፕሮፌሰር ተሾመ ወደሚታወቁበት አንድ ሌላ ርእሰ ጉዳይ ደግሞ እንሻገር። ቀደም ብለው ፓስተር ጥሩነት ጠቀስ አድርገውታል። የፕሮፌሰር ተሾመን ድምፅ እንስማና ወደ ውይይታችን እንመለስ። አውስትራሊያ ዳታ መጥቃጠን ነው። በኋላ ካሊፎርኒያም ትችው በትምህርት ምክንያት ነው ዋሽንግተን ዲሲ የመጣሁት እና ከዚያ ሳለሁኝ እንዲህ ያለ መስሪያ ቤት አማርኛ ይፈልጋልና ና ደህ ብታነጋግራችኋል። ጓደኞች ናቸው ቤተክርስቲያን ተገናኝተን። ከኔ በፊት ማን እንደሆነ አላውቅም፣ ግን ለአጭር ጊዜ ተጀምሮ ወዲያው ቀርቷል። አቶ አሰፋ ይርጉ ናቸው። ሌላው ሰው አሰፋ ይርጉ በኋላ ነው የመጣ ለትሬኒንግ፣ በእኔ ስር ሆኖ ይሠራ ነበረ። እሱ በኋላ ነው የመጣ መጃን ጊዜ እኔ ብቻዬን ነበርኩኝ። ገባውን ፈተና ሰጥቶኝ፣ እነዚህ ቴክኒሽያኖች እንደምታውቅ ምን እንደሆነ ያውቃሉ። ፕሮዳክሽን ወዲያው ተስማማነ። እና በከፍል ጊዜ በትምህርት ከቀሩ ማለት ነው እዚያ ልሰራ ጀመርኩ ስራው ያስፈልገኝ ነበር እኔም ስራውን ወደድኩት እነሱም በጣም ወደዱት እዚያ ጀመር ይሄ የሆነው በአስራ ዘጠኝ መቶ ሀምሳ ስምንት ነው በፈረንጅ ከዚያ ከአስራ ዘጠኝ መቶ ሀምሳ ስምንት ጀምሬ እስከ አስራ ዘጠኝ መቶ ስልሳ አምስት ድረስ እዚህ በአሜሪካ ድምፅ ውስጥ ሰርቻለሁ ፕሮፌሰር ሲሳይ ይሄኛውን ቀደም ብለው ከፕሮፌሰር ተሾመ አንደበት የሰሙትን፣ ፕሮፌሰር ተሾመ ከአራት ዓመታት በፊት ባደረግነው ቃለ ምልልስ እንዳስረዱኝ የአሜሪካ ድምፅ በዛሬው መልኩ ከመቆርቆሩ ብዙ አመታት በፊት የነበረውን እንደ ሰማችሁት፣ በጊዜው እርሳቸው በገለጹበት መልኩ ይታወቅ የነበረውን ይህን ታሪካቸውንስ ያስታውሱ ይሆን? እርሳቸው ፕሮግራም አዘጋጅተው በሚያቀርቡበት ወቅት የመስማት ዕድል ገጥሞት ይሆን? እንሰማለን። እኔ ታደግ ኢትዮጵያ ውስጥ ከነጩ ቤተ መንግስት ብለው ቮይስ ኦፍ አሜሪካ በዲፕ ቮይስ እንሰማ ነበር። ለሬዲዮ የሚስማማ ግሩም ድምፅ አላቸው ሪሊ። አሁን እንኳን ብዙ ዲቴሉን አላስታውስም፣ ግን ያን ብዙ ጊዜ ነው እንግዲህ እኔ ሳድን ነው ገና ድን ኤሌመንታሪ ስኩል ውስጥ ነበርኩ መሰለኝ። ብዙ ሰው የሚያውቃቸው በዛ ነበረ በዛ ጊዜ የኖረ ሰው ብዙ ጊዜ ከዋሽንግተን ዲሲ ስቱዲዮ ተቀርጾ በላይቤሪያ አድርጎ ወደ አዲስ አበባ ይደርስ ነበር። አንዳንዱ ግን ትልልቅ ለምሳሌ የኬኔዲ ምርጫ ጊዜ የሞታቸው ጊዜ፣ ወይም ደግሞ ቀዳማዊ ኃይለስላሴ ስላሴ ሊጎበኝ በመጡ ጊዜ በጀርመን በኩል ወይም በቀጣ ወደ አዲስ አበባ ይላካል። ኢትዮጵያ ከገባ በኋላ ነው የሚሰራጭ የነበረው። ከአዲስ አበባ የመገናኛ ሚኒስትር ነበረ እዚያ ነው እርስ እዚህ ያዘጋጁና ወደ አዲስ አበባ እንዲደርስ ያደርጋሉ። በተዘጋጀ ቁጥር ቪኦኤ ብራንች ያለው ላይቤሪያ፣ እዚያ አይነ ቁጣል ከላይቤሪያ ወደ አዲስ አበባ ወደ ሚኒስትሪ ኦፍ ኢንፎርሜሽን ያን ጊዜ እንደዚህ ነው የነበረ። እንዳሁኑ አሆንም በጣም ተወደደ ካሰብነው በረታ ከፓስተር ጥሩነህ ወለ ስላሴ ጋር የአዲስ አበባ ስልክ በተደጋጋሚ እየተቋረጠ በማስቸገሩና መልሰንም ልናገኛቸው ባለመቻላችን ፈለግነውን ያህል ጠቀም ያለ ውይይት ማድረግ አልቀናንም። በተደጋጋሚ ስልኮች እየተነጋገርን ይቋረጡ ነበርና፣ ለሁሉም ግን ሁለቱንም እንግዶቼን ለጊዜያቸው በድጋሚ አመሰግናለሁ። እግዜር ይስጥልኝ። አዲሱ እንግዲህ ደርዝ የሞላውን ህይወት የምንዘክረው ሀዘን በተጫነው ስሜት ብቻ ሳይሆን በማክበርም ነውና እኛ ስለ ሀዘን ስናቀርብ ሁሌ እንላለን የሀዘን ማስታወሻ ለምናቀ ማክበሪያ ነው። ለስለስ ያለችው ዜማ ያችን ቦታ ተጠቁም እንጂ እንዳልከው ለአዲሱም ትውልድ ያላወቃቸውንም ጭምር በህልፈት ሳይቀር እንዲያውቃቸው ታሪካቸው ነው። እናም አሁን ሰዓቱ የንጉሴ አክሊሉ ቅንብር የሚቀርብበት ነው። አዲሱና ሉላ እንዴት ሰነበታችሁ? ታስታውሱ እንደሆነ በደርግ ጊዜ የሰፈራ ፕሮግራም ነበረ። ገበሬውን ከአንዱ ቦታ ወደ አንዱ ቦታ ወስዶ ማስፈር። በዚያን ጊዜ ቀና ብዬ ሳየው ሰማዩ ቀለለኝ፣ አንተንም ሰፈራ ወሰዱህ መሰለኝ ተብሎ ተገጥሞ ነበረ። ፈጣሪያቸውን ነው እና አሁን ደግሞ እኛ አገር መፈናቀል በዝቷል። በጌዲዮ ክልል ሰሞኑን በዚያን ሰሞኑ በአማራውና በሌላውም አካባቢ በአዲስ አበባ እና እኛም ታዲያ ለዝክረ ነገር የሚሆን በደርግ ጊዜ ተገጥሞ ዛሬ እንደሚነሳው ግጥም ወደፊት ሊዘከር የሚችል አንዳንድ ስንኞችን ኮቋጥሮ ማቆየት ይገባል አይደለም እንዴ የዕለቱ ገበያ ስሰማየ አረ እሱ ሳብ ስለስል ከልቤ ርቆ ይቀር አሁን ግን ሲገባኝ ጥያቄው መልሱ ወዝ ወዝ ማለት ነው ከሀሳብ ሲመለሱ ታዋቂውና ዝነኛው ድምፃዊ መልካሙ ተበጀ ዘመን የማይሽረው በርካታ አይረሴ ዘፈን አለው። ከነዚህ አንዱ በዚህ በመጋቢት ወር የተጫወተው እረ መላ ምቱ የተሰኘው ዘፈኑ ነው። ልክ እንደ ዛሬ መጋቢት አስራ አምስት ቀን ነበር የተጫወተው። እና ታዲያ ከዛ በፊት ደርግ እሁድ እሁድ መኪና መንዳት ከለከለ። ለአንድ መኪና ደግሞ አስራ ስምንት ሊትር ብቻ ነው የሚፈቀደው አለ። ይህን የሚያሳውቀው መግለጫ ከንግድ ሚኒስቴር መጥቶ በኢትዮጵያ ሬዲዮ ከተነበበ በኋላ እረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ የሚለውን የመልካሙ ተበጀ ዘፈን አስኬር ነውና ሰዎች ይህን ሰምተው እረ መላምቱ የምትለዋን ይዘው በተለይም ጋሽ ጳውሎስ ኞኞ በማግስቱ ሰኞ ስንገናኝ ፕሮግራሙ ተላልፎ እሁድ ምኑን መላ ልንምታው? ደርግ ለመኪና አስራ ስምንት ሊትር በሳምንት ወደ እሁድ በእግር ሲል እንዴት አድርገን መላ ልንምታው? መላ መምታትማ ያስፈልግ ነበረ እንዳሉ ሁሉም እንዳልሁሉም ትዝ ይለኛል። ጥሬን ታዲያ የመልካሙ ተበጀል ረ መላምቱን አስመልክቼ ረ መላምቱ ምንድነው ነገሩ፣ መፈናቀል በዛ ስራ ታጣገሩ፣ መፈናቀል በዛ ስራ ታጣገሩ። ቅኔ እዚህ ላይ ነው አሉላን አዲሱ ቅኔውን መርምሩ ሰሜንና ወርቁን ለዝና አመስጥሩ እላቸዋለሁ። የዛሬ እንግዳዬ አቶ አለማየሁ ቀጸላ የሚያስታውሰው ያጫውተናል። በዛን ሰዓት ላይ ቤንዚል እጥረት ስለነበረ የቤት መኪናዎች እሁድ እሁድ እንዳይሽከረከሩ ተከለከለ። አንድ ባለ ስምንት አንድ ባለ አስር ኩቦን ተዘጋጅቶ ትራፊክ አባላቶችም እየተቆጣጠሩ እንዳይንቀሳቀስ ተብሏል። በመሰረቱ ያን ጊዜ የጦርነትን አንዳንድ ነገሮችም ሁኔታዎች ስለነበሩ የነዳጅ እጥረቶች ነበሩ እና ያንን ሲያደርጉም ደግሞ ህዝብ ማመላለሻና ሌላ እንትኖችን ደግሞ በትክክል እንዲገለገሉ በማሰብ ነው። ከሰኞ እስከ ቅዳሜ ድረስ መኪናዎቹ ይንቀሳቀሳሉ የቤት መኪናዎቹ ከዛ በተረፈ ግን እሑድ ቀን የማረፊያ ቀን የረፍት ቀን ስለሆነ መኪናውን አቁመው በእግራቸው ነበር የሚንቀሳቀሱት። አስራ ስምንት ሊትር ነው የሚሰጣቸው። አዎ፣ አስራ ስምንት ሊትር ነው የሚሰጠው። የማይበቃው ከሆነ ሲጨርስ ያቁማል። መኪና ቁሞ በትራንስፖርትም በእግሩም ይጠቀማል። ከተረፈውም ደግሞ ለሰውም የሚሰጥበትን መንገድ አለ። የኮንትሮባንድ ነገር ነበር፣ አልፎ አልፎ ይኖራል። መቼም ግን አብዛኛውን አያገኝም። በዛ በዛ ምክንያት ብዙ ነገሮች ይስተጓጉላል። ማህበራዊ ህይወቶች ማለት ነው። ቅዳሜና እሑድ ማረፊያው ነው፣ የዘመድ መጠየቂያው ነው። አንዳንድ ነገሮች የሚጠቅም መሰዓት በዛ ዛ ችግር ያጋጥማል። በእርግጥ ቀደም ብሎ ከደረሰውና የተዘጋጀበት ከሆነ ከመንገድ ትራንስፖርት ይፈቀዳል። አቶ አለማየሁ ቀጠላ ደግሞ ሁኑ በዚያን ጊዜ ምን ያህል ሆነዋለ ህይወት በራሸን ነበረች ህይወት በዱቤ እንደሚባለው በዚያን ጊዜ ካኪ ልበሱ ተብለን ሁለት አይነት ካኪ በተለይ ለመንግስት ሰራተኛው እንድንለብስ ታዞ ነበረ። የፓርቲ አባል የሆኑ ደግሞ ደመቅ ያለውን ካኪ ነበረ የሚለብሱት። የዚያን ጊዜ የስራ ሰዓት ለውጥ ሁሉ ተደርጎ ነበር። በጊዜ በአስር በአስራ አንድ ሰዓት ከስራ መውጣት፣ ቀን ቀን መጠጥ እንዳይሸጥም ተከልክሎ ነበር። ያን ጊዜ ታዲያ ክትፎ በሶስት ብር ይሸጣል፣ መጠጥ ቢራ በሳንቲም ይጠጣል፣ ቡና በነጻ ይሰጣል፣ ሰዓትን ላፍንም ያስቀጣል። ብዙ ነበር። እንዲህ እንዲህ እያልን ወደ ኋላ የነበረውን ወደፊት እያመጣን ብንጫወት አሁን ላለው ትውልድ ማስተማሪያ ሊሆኑ የሚችሉ አንዳንድ ነገሮች ሳይገኙ ይቀራሉ። በሉ እንግዲህ የዛሬ አስራ አምስት ቀን ደግሞ እንገናኝ። እስከዛው ደህናው ረመላምዙ ዘመዶ ዳጆች አይናፈሩኛል አይናፈራይ ሰላምታ ስተዋ

ቀደም ብለን ድምጻቸውን ወደ አሰማናችሁ እንግዳ እንውሰዳችሁ ወደ ደራሲና ሰባኪ ወንጌል ዘበነ ለማ ማለት ነው አይደል? ልክ ነው። አዲሱ መጽሐፉ በተመረቀበት ዕለት ምስክርነት የሰጡ ሰዎች ነበሩ። አንዱ እንዲያውም ቀደም ብሎ በግጥሙ የተቀላቀለ ነበር። ከማንን ጀምር ታዲያ? ከአቶ ኤፍሬም እንጀምራለን። አቶ ኤፍሬም በለጠ የአይቲ ባለሙያ ናቸው። መምህር ዘበነ በሚያገለግሉበት በደብረ ገነት መድኃኔ ዓለምም በወገን መረዳጃ አገልግሎትና በወጣቶች ጉዳይ ሰፊ ድርሻ አላቸው። በምረቃው ስነ ስርዓት ላይ ለህዝብ ያጋሩትን እይታቸውን ለአድማጮችም እንሆ ያጋራሉ። መምህራችን ሰው የመሆንን ትርጉምን ለመመርመር እየረዳቸው ዘንድ ተሰጠኝ በሚሉት የሀሳብ ሰረገላ ላይ በሀሳባቸው ተቀምጠው፣ እንደውም ከሌሎች ሀሳቦቻቸው ጋር እየተሟገቱ አንዳንድ ጊዜም ወይ ሰው መሆን እስኪሉ ድረስ ሀሳባቸውን ሌሎቹ ሀሳቦቻቸው እየከፋፈሉባቸው የትርጉሙን ሚስጥሩን ለመረዳት ብሎም የተረዱትን ደግሞ ለእኛ ለማካፈል ቃል ገብተውና ወደው በሶስት ታላላቅ ተራራዎች እየተጓዙ የፍጡርን ባህሪ እንድናይ እንድንካፈል፣ አብረናቸው ተነስተን እንድንበር እንድናይ፣ እንድንረዳ ጋብዘውናል። ይህም ግብዣውን ተቀብዬ በሀሳብ አብሬያቸው እያነበብኩኝ ተጉዣለሁ። በዚህም ጉዞ ያው ሰው ማንነቱን ምንነቱን እንዲያስብ፣ እንዲመራመር፣ እንዲያረጋግጥ ብሎም ደግሞ ማንነቱን እንዲያጸና የሚረዳ ጽሑፍ ነው ብዬን የተረዳውት። በሶስተኛው ተራራ ደግሞ ያሉ ሰዎች አርምሞ ያላቸው የአፍ ዝምታ ወይም ደግሞ ጽማዌ ደግሞ የልብ ዝምታ ያላቸው፣ ወደ ራሳችን ደግሞ ስናመጣው በጣም የሚያስደምም ዝምታ ያለበት አካባቢ ነው። ማዕዛው ያማረ ሽታው ያማረ ትልልቅ አረጋውያን ያሉበት አባትና እናት ቁጭ ብሎ ልጆች በሕይወት ዛፍ ዙሪያ የሚወያዩበት የሰውም ትክክለኛ ማንነት የሚረዳባት ነው ብለው እንዳሉት፣ እንደውም ሲጀምር መጽሐፉ ምን ይላል? የነፃይቱ ሀገር ልጆች ሆይ ብሎ ነው የሚጀምረው። እኛ በነጻነት አምላክ ለተወለድነውና ነጻ ለሆነው ኢትዮጵያውያን ማንነታችንን እያስረገጠ በእውነተኛ ታሪክ ላይ የሚነግር ማለት ነው ሀገራችን አስደንጋጭ የሆነ ወገን እንዳላት ለዓለም አስተሳሰብ መዘውር የሆነች መስፈሪያና መለኪያ የሆነች በእሷም የምንኖር ሁላችንም ልጆቿ እንደሆነን ዛሬም ያለን ቀድሞም የነበሩ ወደፊትም የሚኖሩ ልጆቿ እንደሆኑ የዓለም ቅመም እንደሆነች ይነግሩናል። ኢትዮጵያ ማለት እንደውም ሲሉ አንድ ትርጉሙ ቅመም ማለት ስለሆነ ዓለምም ስታጣፍጠው ኖራለች፣ ትኖራለች። ለዓለም ፍርድ ሁሉ መስፈርት ናት ይላሉ። የስምንት ሺህ ባለ እውነተኛ ታሪክ በተለይ በአሁኑ ሰዓት ሀገራችን ባለችበት ሁኔታ መጪው ጊዜ የሚያሳስበን አለን የማያሳስበንም እንኖራለን ግን መልሱ የሚሆነው ሰው ምንድን ነው ብለን ጠይቀን ሰው መሆን ብቻ በቂ መልስ ሆኖ ስናገኝና አብረን ስንኖር እንደሆነ ነው የተረዳሁት። በጣም ነው አመሰግነው ቴፍሬም፣ እግዚአብሔር ይስጥልኝ። ለአሁኑ በድጋሚ በጣም አመሰግናለን። ቴዎድሮስ አበበ ዛሬ ቀደም ብሎ ነው በግጥሞ የተቀላቀለን። በምረቃ ዕለት ከገምጋሚዎቹ አንዱ ነበርና የአዳራሹን ግምገማ ለአየር ብናበቃ ወስ አልኩት። እናንተንም እምቢ ማለት መቼ እንዲህ ቀላል ሆነ? ብሎም እጥር ምጥን ወዳለችው ግምገማው ዘለቀ ሰው ምንድን ነው በሚል ርዕስ ስር። በሳይንስ፣ በፍልስፍና፣ በሃይማኖት ረገድ ይህ ጥያቄ እንዴት ይመለሳል የሚለውን በአጭሩ የሚያስቀምጥ መጽሐፍ ነው። በተለይ በምዕራቡ ዓለም እውቀት ሊስፋፋ የቻለው እንደነዚህ አይነት መጽሐፎች በእውነት በተደጋጋሚ ለውይይትና ለክርክር ስለሚቀርቡ ነው። ሁልጊዜ አዲስ አንግል ይታያል። በአዲስ እይታ ደግሞ አንድን ርዕስ ወስደው ሁልጊዜ ይፋጩበታል። የሀሳብ ፍጨት ማለት ነው እና ይሄ ለአንድ ሀገር እድገት በተለይ የእውቀት እና ኢቨን በፖለቲካውን በኩል ብናየው ወደ ስልጣኔ መንገድ የሚያመራው አንዱ የሰው ልጅ ጥበብ ይሄ ነው። በእንደዚህ አይነት ርዕሶች ላይ መወያየት፣ ሀሳብ መለዋወጥ፣ ዲቤት ደግሞ ወይም ደግሞ ክርክር ማካሄድ ያስፈልጋል እና አይ ቲንክ ይሄ መጽሐፍ በዛ በኩል ጥሩ አስተዋጽኦ የሚኖረው ይመስለኛል። በተለይ በሶስተኛው የመጽሐፉ ክፍል የኢትዮጵያን ጉዳይ ያነሳል ያ ያ ክፍል እና ሁሉም ኢትዮጵያዊ በተለይ ይሄንን ክፍል ሊመለከተው፣ ሊያስብበት እኔ ማን ነኝ እኛ ማን ነን የሚለውን ጥያቄ ቆም ብሎ መጠየቅና ወዴት እያዘገምን ነው ወዴት እየሄድን ነው ኢንፋክት ማዝገምም አይደለም ወዴት እየሮጥን ነው የሚለውን እንድንመለከት ያስገድደናል። ብዙም ሰው ሊመለከተው ይገባል ብዬ አስባለሁ። من تنو وتساب ሰው ምንድን ነው? ሰው ምንድን ነው? ያው ሰው ነው አሉ። ልክ ነው። ደራሲ መምህር ዘበነ ለማ ግን አዲሱ እንዲህ አይደለም ያሉት። በሜሪላንድ ክፍለ ግዛት የደብረገነት መድኃኔ ዓለም አስተዳዳሪ ሊቀ ማዕምራን ቀሲስ ዶክተር ዘበነ ለማ ከኢትዮጵያ ቅድስት ሥላሴ መንፈስ ኮሌጅ በነገረ መለኮት የመጀመሪያ ዲግሪ ወዲህ ወደ ዩናይትድ ስቴትስ ከመጡ በኋላም በሃዋርድ ዩኒቨርሲቲ በአለም እምነቶች ጥናቶችና ፍልስፍና የማስተርስ ዲግሪ ከዚሁ ከሃዋርድ ዩኒቨርሲቲ በስነ አመራርና አንትሮፖሎጂ ወይም ስነ ሰው ጥናት የዶክተሬት ድግሪያቸውን አግኝተዋል። ሊቀ ማምራን ዶክተር ዘበነ እንኳን ደህና መጡ። እንኳን ቸር ተገናኘን። ለጋበዛችሁኝ በጣም አመሰግናለሁ። ይችን ሰዓት የሰጠን እግዚአብሔር ስሙ የተመሰገነ ይሁን። የሚመለከቱትንም የሚሰሙትንም ይባርክልን። አሜን። እንግዲህ አሉላ የመጀመሪያውን ጥያቄ ልተኩስ ነው። ከዛ በፊት ግን አንድ ጥያቄ ለመምህር ላቅርብ። ካለፈው ምርቃቱ ስነስርዓት ላይ አስተያየት የሰጡት ሂስ ያቀረቡት ሰዎች በሙሉ ወንዶች ናቸው። ሴት አንባቢ የለም። መጽሐፉ ደግሞ ሙሉ በሙሉ ማስታወሻነቱ፣ መታሰቢያነቱ እና ምስጋናው ለሴቶች ስለሆነ ለማመጣጠን ነው። እና መጽሐፉ መታሰቢያነቱ ለባለቤቴ እናት መታሰቢያ ነው። ማስታወሻነቱ ደግሞ ለእናቴ ለወይዘሮ አሰገደች ነው። እንደገና ደግሞ ምስጋናው ለባለቤቴ ለወይዘሮ ህሊና አለው ስለዚህ ሰው ምንድን ነው? ግዙፍ ርዕስ ነው። ለዘመናት ሲጠየቅ የኖረ ምናልባትም እስካሁንም መልስ ያልተገኘለት ከባድ ጥያቄ፣ የቀደሙ የፍልስፍና ሰዎች፣ መንፈሳውያን ሲያነሱት ሲጥሉት የቆየ ጥያቄ ነው። መጀመሪያ እንደምን አነሱት? በሁለት መንገድ ነው። ይህን ጥያቄ ላነሳ ያሳሰበኝ ምክንያት አንደኛ፣ በራሱ ሰው ምንድን ነው የሚለው ሰው የጾታ ጉዳይ የወንድና የሴት ጉዳይ ሳይሆን ራሱ ሰው የምንለው ሰውነት ወይም ትስብእት እንለዋለን፣ የሰውነትን ጉዳይ አጠቃላይ ምንድን ነው የሚለው እሱና፣ ሁለተኛ ደግሞ ራሱ የኢትዮጵያውያን ጉዳይ የማንነት ጉዳይ፣ የሰውነት ማንነት ጉዳይና የኢትዮጵያዊነት ጉዳይ፣ ሁለቱን ነገሮች በአንድ ላይ ከእኔ ከትንሹ ከተማርኩትም ይሁን ከሰማሁት ካየሁት ምንድን ነው ላስተላልፍ የምችለው የሚለውን መነሻ አድርጌ ነው። ና እንደተባለው የሰው ማንነት በጣም ከባድ ነው። ለዚህ ነው መጽሐፉም በሶስት ተራራዎች ተመስሎ ሶስት ኮንሰብቶች ወይም አስተሳሰቦች፣ እሳቢዎች የምንላቸውን ይይዛል። የሳይንስ አስተሳሰብ ምንድን ነው ስለ ሰውነት፣ ፍልስፍናው ምንድን ነው የሚለው ስለ ሰውነት እንደገና ደግሞ በሃይማኖትም ምንድን ነው የሚለው የሚለውን እነዚህ ሶስቱ እሳቤዎች ናቸው። ትልቁ ምድራችን ላይ ያለው እና በዚህ ውስጥ ምን ብለዋል ሰዎች። ስለዚህ ትልቁ ነገር ያነሳሳኝ ሰው የመሆን ነገር ታላቅ ነው እንዳልከው አሉላ፣ በጣም ከባድ ነው፣ ግዙፍ ጥያቄ ነው። ግን መልስ የለውም ልንለው ስለማንችል ፍጡር እስከሆንን ድረስ ፈጣሪ እስካለ ያን የነገረንንም ይዘን እንሄዳለን የሚል ምልከታ በውስጡ አለው። በርዕሱ ላይ የተጠቀሰው ሰው ምንድን ነው ባደረጉት ጉዞ በሶስት ክፍል በሶስት ተራሮች የተጓዙበት ያደረጉት ሂደት ለዋናው መሰረታዊ ጥያቄ መልስ አስገኝቷል። የሰውን ምንነት ውስጡ ብዙ ልንስማማበትም ላንስማማበትም የምንችላቸው ሀሳቢዎች ይኖራሉ። ለምሳሌ በሳይንሱ እይታ ስንወስድ የሰውን ራሱ ከአመጣጡ ጀምሮ የተለያየ አስተሳሰብ ሊኖር ይችላል። የዳርዊን ቴሪ አለ ኦሪጂን ኦፍ ስፔሽስ የሚለው ከዛም በኋላ የጻፈውን አልገለጥኩትም መጽሐፊ ተከታታይነት ስለሚኖረው ወደ ሌላ ምገልጠዋለ ዲሴንት ኦፍ ማን በሚለው ለምሳሌ ነጭና ጥቁርን የሚያበላልጥሉ ሀሳብ አለው ዳርዊን እና ሰው ከዝንጀሮ መጥቷል የሚለው ሀሳብ ይኖረዋል። ሌሎች ደግሞ የተለያየ ምልከታ ይኖራቸዋል። ለምሳሌ አንዳንዶቹ ሰው ዝም ብሎ ማሽን ነው፣ ምንም ሌላ ነገር የለውም በኤክስተርናል ፎርስ በውጫዊ ሀይል ብቻ የሚታዘዝ ነው ሊሉ ይችላሉ። ወደ መሀል ወደ ቅርብ ጊዜ መጥተን የአውሮፓ ኢንላይትመንት ሀሳቢዎችን ስናይ ደግሞ በፍልስፍና ወይም በፖለቲካ ሳይንስም አይነት ነገር ለምሳሌ የእንግሊዙ ቶማስ ሀብስ የቅዱስ እዮብ መጽሐፍ ላይ ያለውን ጠቅሶ ምዕራፍ አርባ ላይ ያለውን ሰው አውሬ ነው፣ የባህር አውሬ ብሎ ይጽፋል። ትልቁ መጽሐፉ ነው፣ ክላሲክ ነው ለአውሮፓ እና አውሬ ነው እስከሚል ደረጃ ይደርሳል። ማለት ከባህር የተነሳ ሊሆን ይችላል እና በአጠቃላይ ብዙ አይነት አቶ አዲሱ እንዳነሳልኝ ብዙ ጉዞዎች በውስጡ አሉት እና ሳይንሱ 11 ንጥረ ነገሮች ዋና ዋና አሉበት ብሎ የሚያስቀምጠው አለ ስድስቱ ወሳኝ ናቸው ይላል አምስት ተጨማሪ ያሉ ከዛ በኋላ ይዘረዝራል የሰውን ማንነት እና ይሄ ነው ብሎ ሊያስቀምጥ ይችላል ወደ ሃይማኖቱ ስንመጣ ደግሞ ሰባት ነገር ያለበት ነው ሰው ማለት ፍጡር ነው በእግዚአብሔር የተፈጠረ ነው የሚል ሀሳብ ላይ እንመጣለን ያ ነው ብዙውን ጊዜ ማንነቱን ልናውቅ ልንረዳ የምንችልበት በተለይ ደግሞ ወደኛ የጥንት ሊቃውንት እሳቤ ስንመጣና ትርጓሜ ስንመለከት ደግሞ ሰው የሚለውን ራሱ በአራት ባህርያተ ስጋና በሶስት ባህርያተ ነፍስ ምን ሊመስል እንደሚችል ተንትነው ያስቀምጣሉ። ሰው ስንልም ራሱ መንፈስ ነው፣ ሰው ስንል ስጋ ነው፣ ሰው ስንል ነፍስ ነው ይላሉ። ዝም ብሎ ሰው ነፍስ ብቻም አይደለም፣ ስጋም ብቻ አይደለም፣ መንፈስም ብቻ አይደለም። ስለዚህ ሰው ማለት የነዚህ ውህደት ነው። መንፈስ የሚለው ላይ ስንመጣ ዝም ብሎ አስተሳሰቡ አካባቢው ያለውን ነገር ብቻ ሳይሆን ደመነፍስም የምንለዋለን። ሰውን በአራት ነገሮች ለምሳሌ ብናየው ወሳኝ የሆኑ ጥያቄዎች ሊኖሩት ይችላሉ የምንለው እኔ ማነኝ ብሎ የሚጠይቀው ይኖራል። ኬት መጣሁ ብሎ የሚጠይቀው ይኖራል። እዚህ ምን እየሰራሁ ነው የሚለው ይኖራል። መጨረሻ የምንድን ነው ብሎ የሚጠይቅ ሊሆን ጠያቂ ነው። ሰው ይጠይቃል። እርግጥ ነው ከእንስሳት የሚለየው በአስተሳሰቡ ነው ብለው የሚያስቡ ሰዎች ይኖራሉ። ከእሱ ይልቅ በሃይማኖቱ በእግዚአብሔር አርያና ምሳሌ የተፈጠረ ነው ይላል። ግን እንስሳትን ከእጽዋት ከፍ አረጋቸው ደመነፍስ የሚባል ሰጥቶ እጽዋት ራሳቸው የራሳቸው ነገር አላቸው። ዝም ብሎ ዛፍ ዝም ብሎ የቆመ ነገር አይደለም፣ ከኛ ጋር ትስስር አለው። እኔም ማስወጣው ካርቦን ዳይኦክሳይድ ዛፍ ውስጥ ሄዶ እንደገና ኦክሲጂን ሆኖ ይመጣል። ዛፎች ራሳቸው ለምሳሌ አበባዎች በአንዳንድ የጥናት ሲደረግ እንደ ኢንስትሩመንታል አይነት ሙዚቃ ሲሰሙ የሚዞሩ አሉ። ለምሳሌ የሱፍን ዛፍ ብናየው ፀሐይ ስትወጣ ፊቱን ወደ ፀሐይ ከሳት ወደ ምራብ አላቸው ማለት ነው የሆነ ነገር። እንስሳትም አላቸው። ዶሮ ማነግሯት ማታ ወደ ቤቷ ትገባለች። አህዮች ማነግሯቸው ነው፣ በሬዎች ማንመክሯቸው ነው ሲመሽ ወደ ቤታቸው የሚመጡት የሚለው ሁሉ ስናይ እንስሳት ራሳቸው የሆነ ነገር አላቸው። ግን ከእጽዋት እንስሳትም በደመ ነፍስ ከፍ አድርጎ ሰውን ደግሞ በነባቢት ነፍስ አከበረው። ነባቢት ነፍስ አለች። ያቺ ነባቢት ነፍስ ናት ስጋዊ ነፍስ ላይ ወይም ደግሞ ደማዊ ነፍስ ላይ እውቀት የምትስለው። ስለዚህ ሰው የሚባለው ነገር ረቂቅ ነው። እና እግዚአብሔር በዚህ አይነት መልክ አድርጎት ፈጥሮታል ሶስት አይነት ህይወት አለ ብሎ ከእጽዋት ውጭ ያመጣል ህይወት ሰብአዊ ህይወት መላአካዊ ና ህይወት እንስሳዊ የምንለው አለ ህይወት መላአካዊ በተፈጥሮ ይሰጣል አይሞቱም መላእክት ማለት ነው እንደ ተሰጠ ይቀራል ህይወት ሰብአዊ የምንለው የሰው ግን በተፈጥሮ ይሰጠዋል፣ በሞት ይወሰዳል፣ በትንሳኤ ዘጉባኤ ይመለስለታል የምንለው አለ። ህይወት እንስሳዊ የምንለው ግን ይሞታሉ፣ ይቀራሉ። ለምሳሌ አንዳንድ ጥያቄ ይነሳል፣ እንስሳት ለምን አጎንብሰው ይሄዳሉ? ሰው ለምን ቀጥሎ ይሄዳል? እኛ ሁለት እግር ስላለን ይሆናል፣ አራት እግር ስላላቸው ለምንድን የሆነው ራሱ የሚለው ሌላ። ለምሳሌ እኛ ረቀቅን ፍጥረት ነን ብንል፣ አሁን ጋሽ አዲሱ የረቀቅን ፍጥረቶች ነን ብንል ለምሳሌ በግ እንደተወለደ ይሄዳል፣ ሰው አይሄድም። አመት ይድሃል፣ አመት ይድሃል። እሱ ራሱ ያለው ባዮሎጂካል ትንታኔ በሃይማኖት ውስጥ ራሱን የቻላለሁ። አሁን ሰሚዎቻችን እድሜያቸው ምናቸውን ስለማናቅ ነው እንጂ ብዙ ነገር ነው ያለው በውስጡ። ለምንድን ነው ሰው ቀጥ ብሎ የሚሄደው ሁሉ የምንለውን ነገር የሚያነሳ ነው። እና ራሽናል ሶል ነው ይላል አሪስቶትል፣ ራሽናል አኒማል ነው ብሎ የሚያስቀምጠዋል የሰውን ነገር ሲያመጣ አንዳንዶች ደግሞ ሰው ክፉ ምንም ይላሉ ሰው ደግ ነው ይላሉ። የኮንፌሽንስን ሁለት ተከታዮች ፈላስፎች እዚ ላይ እናያለን። አንዱ ሰው ክፉ ነው ይላል፣ አንዱ ደግሞ ሰው ደግ ነው ይላል። እና ይህን ይሄንን ስንመለከት የሰውን ማንነቱን ስናየው ሰው መሆን ክቡር መሆን መሆኑን ማወቅ ያስፈልገዋል ክቡር የሆነ ፍጥረት ደግሞ ክቡርነቱን መጠበቅ እንዳለበት ይሄን ለማስተላለፍ ይረዳል ብዬ ነው እና በሶስቱም ያለው ይሄ ነው አተራረኩም ለየት ያለ ነው ትረካውን በተመለከተ ስነ ጽፋዊ ይዘቱን ወደኋላ ላይ በሰፊ እንሄዳለን አዲሱ ያልከውን ነገር ለመንደርደር ምናልባት የሚያስማማን ከሆነ ክፍል አንድ የሀሳብ ሰረገላን የመጀመሪያዋን ምዕራፍ በእርስዎ ድምፅ ቢያነቡልንና አድማጮችን እዛች ገጽ ላይ ብናቀርባቸው ገጽ 11 ሰውነት ምንድን ነው ሰው መሆን ማለት ነው የወንድና የሴት ጉዳይ እንዳልሆነ ካሁን ይገባቸዋል፣ የፍጡርነት ባህሪ ጉዳይ እንጂ። ትርጉምን ፍለጋ ዋተትሁ፣ በትንሿ እድሜ የመረመርሁ። ስለዚህ ይረዳይ ዘንድ የሐሳብ ሰረገላ ተሰጠኝ። ከተሰጠኝ በኋላ የሐሳብ መንኮራኩሩ የኔው ገንዘብ ይሆኗል። ሰረገላው ሀሳብ ነው፣ በእርሱም የተቀመጠው የኔው ሐሳብ ነው። ሰው የመሆን ትርጉምና ሚስጥርን መረዳት ከወደድህ ለዘመዶችህም መግለጥ ከፈለግህ አሁኑኑ ወደ ሦስቱ ታላላቅ ተራራዎች ጉዞ ጀምር፣ ተነስ፣ አትዘግይ ብረር አለኝ። እኔም በሐሳብ ሰረገላ ላይ ሆኜ ትንሽ ተራሮችን ሳልንቅ ለመፈተንና ለመጎብኘት ወስኜ ወደ ሦስቱ አድባራት በረረሁ። የሚገርመው ነገር ደግሞ ሀሳቢ ውስጥ ሌላ ሀሳብ ይመጣና እኔኑ ይከፋፈለኛል። ወይ ሰው መሆን ያስብለኛል። ሀሳብ አይቆምም፣ ይመጣል፣ ይሄዳል። ትላንት ሌላ ሀሳብ፣ ዛሬ ሌላ ሀሳብ። ነገ ምን እንደማስብ አላውቅም፣ እንደማስብ ግን አውቃለሁ። የራስህን ሳታይ ሌላ አትማ። እንጓዝ በሰላም በደስታ በንጹሃን መንገድ የተንኮልን ስራ ክፋቱ መጥፎውን በማገድ ለሰው ልጆ ጤና ለሁላችን እሆነ

ሰው ሆይ ስማ። እንዴት የሚስማማ ሙዚቃ ነው የመረጥከው፣ አዲሱ አባባ ተስፋዬ ተስፋዬ ሳሉ ነፍሴማ። ይገርመኛል እኮ አንዳንድ ነገሮች የሚለው እኮ ለዚህ ነው የሚገርመኝ። አሁን ዞር ብለህ ስታስብ ስንቱን ያጣ ነው አዲሱ ውይይቱ እንዳላለቀ ነገር አስፈላጊ ይመስልሃል? ይሄማ የአድማጭን ግምት መናቅ ይሆንብናል። ባይሆን መቼ እንደሚቀጥል እናስታውቅ። ያንንም ከሰሞኑን እንገልጣለን። አሉ እድል አይሰጠኝ ነው ማለት ነው። ዝግጅት ማስተረፍ ለነገ ይድር ማለት አብዝተናል። አዲሱ ይቅርታ፣ ቃል የገባንበት የአድማጭ አስተያየት ይቀርባል። ውድ የአሜሪካ ድምፅ የራዲዮ መጽሄት አዘጋጆች አዲሱና አሉላ፣ እንደምን ሰነበታችሁ? እግዚአብሔር ይመስገን። ባለፈው ሳምንት የቀድሞ መሪ ኮሎኔል መንግስቱ ኃይለማርያምን በሚመለከት ለፍርድ ይቅረቡ በሚል አቶ ነሲቡ ስብዓትንና የመቶ አለቃ መስፍን ከበደን ማወያየታችሁ ይታወሳል። አስተያየት መስጠት እንደሚቻልም አስታውቃችሁ፣ እርግጥ አስታውቀናል። ታዲያ ይህን ጉዳይ ማለትም፣ ይላሉ አድማጫችን፣ የኮሎኔሉ ተጠያቂነት በማህበራዊ መገናኛውም በተለያየ ጊዜ እየተነሳ ማነጋገሩ አልቀረምና እኔም እንደ ዜጋ ጥቂት ለማለት ወደድኩ። በእኔ አስተያየት የኮሎኔሉን አገር መውደድ ብቻ በማየት በወቅቱ አገርን ከመጠበቅ ባለፈ ከወሰዱት የጅምላና የተናጠል የግድያ እርምጃዎች ሁሉ ይላሉ አድማጫችን፣ በቀጥታ ትዕዛዝ በመስጠትና በመሪነት ደረጃ እንደ አንድ መሪ መጠየቅ የሚገባው የሚያወዛግብ ጉዳይ አይደለም። እንግዲህ ታዲያ ሌሎች ለምን በዚህ ሀሳብ ተቃራኒ ይቆማሉ ብለን ስንጠይቅ መልሱ በእኔ እምነት በሳቸው እምነት አንደኛ የሰውየው ንግግሮች ወይም ዲስኩሮች በተደጋጋሚ እየሰሙ ያደጉና በወቅቱ ልጆች የነበሩ የሚያስታውሱት ያንን የጀግና ፉከራ በመሆኑ ስለደረሰው እጅግ ዘግናይ እንግዲያም የሚያውቁት ባለመኖሩ ቢሰሙም እንደ አፈታሪክ ስለሚቆጥሩት። ሁለተኛ አድማጫችን ይቀጥላሉ። ሁለተኛ በወጣትነታቸው ከውትድርና ሙያቸው ጋር ለሀገር አንድነት ሲዋደቁ ያስተዋሉት፣ ያጧቸው ጓደኞቻቸው የተከፈለው መስዋዕትነትን የመሳሰሉትን እያሰቡ በተጨማሪም የህወሓት መራሹ መንግስት ለስልጣን ሲበቃ እነኛን የመከላከያ ሰራዊት አባላት በግፍ በትኖ ለልመና ስላበቃቸው በቁጭት ኮሎኔሉን እንደ ጀግና ሊያዩ የተገደዱም አሉ፣ ይሉናል። ይቀጥላሉ። ሶስተኛ፣ በወቅቱ በኢሃፓም ይሁን በሜሶን ሌሎች ላይ በተካሄደ ግድያ በቀጥታም ሆነ በተዘዋዋሪ እጃቸው ያለበት ወታደሮችና ካድሬዎች መንግሥቱ ኃይለማርያምን ማጀገንና ከተጠያቂነት ነፃ በማድረግ በተዘዋዋሪ እርሳቸው ሀገር ለማዳን በሰጡት መመሪያ ነው በሚል ራሳቸውንም ከተጠያቂነት ለማሸሽ ወይም ለማዳን የሚያመጡት ማምለጫ ምክንያቱ ይመስለኛል እንጂ ኮሎኔሉ ከእኔ በላይ አገር ወዳድ ለአሳር ነው ብለው በሌላቸው እውቀት፣ የአንድ ትውልድ መጥፋት ብቻም አይደለም። መጨረሻ ላይ ለአገር ቆም ያለው ከሚለው ጋር ሁሉ ሰላምና እርቅ እንዲካሄድ ምሁራንና የአገር ሽማግሌዎች ሀሳብ ሲያቀርቡ የአገር ጉዳይ የባልና ሚስት ጉዳይ ነውን? እንደገናም አንድ ሰውና አንድ ጥይት እስኪቀር በሚሉ እንደ አጼ ቴዎድሮስ እንደሚሰዉ ሲፎክሩ ቆይተው ጦሩን በትነው በየግንባሩ ህዝቡን ገድለው ለገዳዮች አሳልፈው ሰጥተው የራሳቸውን ሕይወት ያተረፉ ሰው አይደሉም። ምን ኮሎኔሉ የመጀመሪያዎቹን የአጼው ዘመን ስልሳ ባለሥልጣናት፣ በከፍተኛ ብቃታቸው የታወቁ የጦር መኮንኖች በተለያየ ጊዜ ያለ ፍርድ በአሰቃቂ ሁኔታ ሕይወታቸውን ማሳጣታቸው ከተጠያቂነት ነጻ አደረጋቸውም? ዋናውን ከመከላከያ፣ ከፖሊስና ባቢዮ ጥበቃ ደሙ እንደ ጎርፍ የፈሰሰውን ወጣት ትውልድ ጉዳይ ለብቻ አስቀምጠን ማለቴ ነው ይላሉ። እኔ እስከማውቀው ይላሉ አድማጫችን ረዘም ባለው አስተያየታቸው የመቶ አለቃውን እንዳሉት ሳይሆን መይሶን ነው። ኢህአፓም ሆነ መይሶን በወቅቱ በተፈጸሙ በተባሉ ስህተቶች በየራሳቸው ገምግመው ያመኗቸው ስህተቶች አሉ። ቢጠየቁ ሊያስረዱ የሚችሉም ይመስለኛል። ያም ሆኖ እነኚህ ድርጅቶች ስህተቶችን ባያምኑ እንኳን እነሱ በሚጠየቁበት መጠየቅ ይገባቸዋል፣ እንጂ የእነሱን ስህተት አለመቀበል ወይም አለማመን ሀገር የመምራት ኃላፊነት ወስዶ የትውልድ እልቂት ያስፈጸመ መሪ ጠበቃ አድርገው ይኮንናሉ፣ ከማስጠየቅ ግን በፍጹም አያድንም። በመጨረሻም አሉ፣ ተጸጽቶ በየግንባሩ ሕዝብን ይቅርታ ለጠየቀ ሰው መቆርቆርና መከራከር ባልከፋ ነበር፣ ግን አይኔን ግንባር ያርገው እያለ የበዓሉንም የኃይሌ ፊዳንም የሌሎችንም የሁሉንም ሙልጭ አድርጎ ለሚኪል ሰው መከራከር የሚገባ አይደለም። ባይሆን ተጸጽቶና ሕዝብን ይቅርታ ጠይቆ ንሳ በምግባት ቀሪ ዕድሜን ከሕሊና ወቀሳ በማጽዳት በሕይወት አቆይቶ ብዙ አሳይቶ ይህን ዕድል የሰጠን ፈጣሪ እያመሰገኑ ለማይቀረው ጉዞ እራስን ማዘጋጀት እንደሚሻል መምከር ተገቢ ይመስለኛል። ትውልድም እንዲህ አይነት አስከፊ ነገር እንዳይደገም ይጠነቀቃል። መሪዎችም እንዲሁ ይማሩበታል። እስቲ በወቅቱ የነበረውን ሁኔታ በቅርብ ከተከታተሉ በመጽሐፍ መልክ ካስተላለፉት ሰዎች መሀል መንግስቱ ኃይለ ማርያም በፖለቲካ ሲያስተምሩና ሲያነቁት የነበሩትን እነ ኃይሌ ፊዳንና በተቃራኒም ሲንቀሳቀሱ የነበሩትን እነ ብርሃነ መስቀል ረዳን እንዴት እንዳስገደሏቸው የመኢሶኑ ዶክተር አማረ ተግባሩ በየነ የጻፉትን ኃይሌ ፊዳና የግሌ ትዝታ በሚል ያሰፈሩትን ከመጽሐፉ ላይ በማንሳት ልኬላችኋለሁ። እስኪ መልከታ አድርጉት። የሚቻል ከሆነም እንደሚሆን አድርጋችሁ አቅርቦት። አመሰግናለሁ። ሌላ ጽሁፍ ለማየት ቀርቶ የእርስዎም ጽሁፍ ረዥም ነው። ስለዚህ በሚቀጥለው ለማየት እንሞክራለን። መስፍን ጳውሎስ ከጀርመን ሚዩኒክ። አዲሱ ሌሎችም በዚሁ መንገድ መጻፋቸው አይቀርም። ምናልባት አንድ ማስታወሻ እንድናክል ግን የሚጋብዝ ይመስለኛል። ያለፈውን እልቂት ስናወሳ ዛሬ እየተፈጸመ ያለም አለ ያላቸው አድማጮች ካሉ ለማቀርበ ነው ሞክር በሌላ ጊዜ እናቀርባለን። ማሳሰቢያዊ ታዲያ አዲሱ፣ ዛሬ እየደረሱ ያሉ አደጋዎች በሀገር ውስጥ በተለያየ አካባቢዎች የሰዎች መፈናቀል እልቂት የሚመስሉትን ኋላ የሚያነጋግሩ ከመሆናቸው በፊት ዛሬ ይታሰብበት ለማለት ይሄ ጥሩ ምክንያት ይሆናል ነው የዛሬውን አበቃ ነ አዎ፣ እስከ ማጠቃለያ ዜና ፍጻሜ ድረስ ከጀርባን ከምትሰሟት ዜማ ጋር እንተዋችሁና ለሰነብት

Get I to a Para que aí hai... ክቡራትና ክቡራን አድማጮች የማጠቃለያ ዜና አላሰማችሁ። በደቡባዊ አፍሪካ ሀገሮች ላይ በማዕበል አመጣሽ ዝናም ምክንያት በደረሰው መጠነ ሰፊ ጎርፍ አደጋ የሞተው ሰው ቁጥር ከሰባት መቶ መብለጡን የተባበሩት መንግስታት ድርጅት አስታውቋል። የበለጠው ጉዳት በደረሰባት ሞዛምቢክ ከአራት መቶ በላይ ቁጥር ያለው ሰው ሞቷል። 1500 የሚሆን ቁጥር ያለውን ሰው ጎርፉን ሽሽት ከተንጠላጠለባቸው የቤቶች ጣሪያዎችና ከየዛፉ ላይ ለማንሳት እርዳታ ለማድረስ እየተረባረቡ ያሉ ድርጅቶች ሰራተኞች እየሰሩ መሆናቸውን የሞዛምቢክ የመሬትና የአካባቢ ጥበቃ ሚኒስትር ሴልሶ ኮሬያ ጠቅሰው ሰብአዊ ቀውሱ አሁንም እንደበረታ መሆኑን ተናግረዋል። 89 ሺህ ሰው በየመጠለያ ጣቢያው ታጉሯል። የዩናይትድ ስቴትስ ጠቅላይ አቃቢ ሕግ ዊልያም ባር ከልዩ መርማሪው ሮበርት ማለር የደረሳቸውን ባለፈው ፕሬዚደንታዊ ምርጫ ሩሲያ እጇን አስገብታ እንደሆነ ሲካሄድ የነበረ ምርመራ ሪፖርት አጭር ጭማቂ ዛሬ ለሀገሪቱ ከፍተኛ እንደራሴዎች ያቀርባሉ ተብሎ እየተጠበቀ ነው። ልዩ መርማሪው ማለር በምርመራቸው ውስጥ ካካትቷቸው ጉዳዮች መካከል ፕሬዚደንቱ የምርመራውን ሂደትና ፍትህን ለማጨናገፍ ሙከራ አድርገው ይሁን አይሁን ሲፈትሹ ቆይተዋል ሪፖርቱ በሙሉ ለህዝብ ይፋ እንዲደረግ የዲሞክራቲክ ፓርቲውን ደራሲዎችና የፕሬዚደንት ትራምፕ ደጋፊ የሆኑ ሪፐብሊካንም እየጎተጎቱ ሲሆን ፕሬዚደንቱም ሙሉ ሪፖርት ለህዝብ የመቅረቡን ሐሳብ እንደማይቃወሙ ባለፈው ሳምንት ውስጥ ተናግረዋል ኒውዚላንድ ውስጥ በሁለት መስጊዶች ላይ በተፈጸመ ጥቃት የተገደሉ ሀምሳ ሰዎችን ለመዘከር ዛሬ ኦክላንድ እና ክራይስት ቸርች ከተሞች ውስጥ በሺዎች የሚቆጠር ሰው አደባባይ ወጥቶ ውሏል። የፊታችን መጋቢት ሀያም ብሔራዊ የመታሰቢያ ዕለት ሆኖ እንደሚውል ጠቅላይ ሚኒስትሯ ጃሲንዳ አርደን ዛሬ ተናግረዋል። ይህ በእንዲህ እንዳለ በሁለቱ መስጅዶች ላይ ጥቃት የከፈተው ግለሰብ ቀደም ሲል ፌስቡክ ላይ አውጥቷቸው የነበሩ በጥላቻ መልእክቶች የተሞሉ ቪዲዮዎችን ማጥፋት መቀጠሉን ፌስቡክ አስታውቋል። ዜናው አበቃ። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19፣ በ25ና በ31 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምናገኛችሁ ከአቀናባሪያችን ንጉሥ ታምሬ ጋር በዚሁ እንሰናበታለን። ሰላም ደህና